በትግራይ ክልል አክሱም ከተማ የሚኖሩ ሴት ሙስሊም ተማሪዎች ላለፉት ሁለት ሳምንታት ወደ ትምህርት ቤት የራስ መሸፈኛ ሂጃብ ለብሰው መግባት ስለተከለከሉ ከትምህርት ገበታ ወጥተዋል ሲሉ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሐጂ መሐመድ ካሕሳይ ለአሜሪካ ድምፅ ተናግረዋል። በዚህ ዓመት ከሂጃብ መልበስ ጋር በተገናኘ በአክሱም በሚገኙ ትምህርት ቤቶች ከባለፈው ጥቅምት ወር ወዲህ ውዝግቡ መነሳቱን የገለጹት ጸሐፊው ከዛን ጊዜ ጀምሮ ለክልሉ ትምህርት ቢሮ ተቋማቸው አሳውቆ አዎንታዊ ምላሽ ቢያገኝም ተግባር ላይ ግን ለውጥ የለም ብለዋል። ጸጉራቸው ሸትነው እንዲሄዱ ማየት ያልተፈቀደበት ማየት የለበትም። ጸጉሯ የአንድ ሴት ስለዚህ ግዴታው ሃይማኖታዊ ግዴታ ግዴታ ሀይማኖት፣ ፖለቲካ አይገባም ፖለቲካ በሃይማኖት አይገባም እየተባለ በአንቀጽ ተቀምጦ እያለ አሁን ፖለቲካሊ በሃይማኖት እየገባ ነው ነው። ስለዚህ አይ ዝም ብለን የምናየው ነገር አይደለም። ሴት ሙስሊም ተማሪዎች ከትምህርት ቤታቸው ዩኒፎርም ልብስ የሚመሳሰል የጸጉር መሸፈኛ መጠቀም እንደሚችሉ በሁለት ሺህ ዓመተ ምህረት የወጣ ሀገር አቀፍ መመሪያ እንዳለም ሐጂ መሐመድ ገልጸዋል። ሐጂ መሐመድ በተለይ የአስራ ሁለተኛ ክፍል መልቀቂያ ተፈታኞች ሴት ሙስሊም ተማሪዎች የመመዝገቢያ ጊዜ እያለፈባቸው ነው ሲሉ ተናግረዋል። አንደኛው እንደ እያ የሚባል ትምህርት ቤት ነበረ። ከዛ እየጨመረ ወርዒ የሚባል ከላይብርክ የሚባል አራት ትምህርትዮች ደርሰዋል። በየቀኑ እየጨመረ መጥተዋል። ስለዚህ በአሁኑ ጊዜ ተማሪዎች ከትምህርት ወጥተዋል። እነዚህ ደግሞ ዋናው ነገሮች ደግሞ የሚገርምህ ሶስት ወር ሲማሩ የነበሩ የአስራ ሁለት ትምህርት ኦንላይን ምዝገባ የሚካሄድበት ጊዜ ነው አሁን ያለ ነው በዚህ ሳምንት ያልቃል። ምዝገባው ኦንላይን የአስራ ሁለት ምዝገባ ሙስሊም ተማሪዎች የአክሱም አልተመዘገቡም እስካሁን። የአክሱም ተማሪዎች ሙስሊም ሴቶች ሁሉ በትምህርት ገበታ የሉም። በቃ ለሁለት ሳምንት ወጥተዋል አልገቡም እስካሁን። ውዝግቡ እንዲፈታ ከክልሉ የትምህርት ቢሮና ከአክሱም ከተማ አስተዳደር ትምህርት ጽህፈት ቤት ጋር እየተወያዩ እንደሚገኙ ጸሐፊው ገልጸዋል። ስሟ እንዲገለጽ ያልፈለገች የአክሱም ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ በጦርነቱ ምክንያት ለሁለት ዓመታት ከሌሎች ክልሎች ተማሪዎች ወደ ኋላ ቀርተናል። አሁን ደግሞ በሂጃብ ምክንያት የአስራ ሁለተኛ ክፍል መልቀቂያ ፈተና ሊያመልጠን ነው በማለት ገልጻለች። አስራ ሁለተኛ ክፍል ተማሪ ነኝ። አንደኛው ነገር ፎርሙ እያመለጠን ነው። ፎርሙ ልትሞላም ሂጃብ አሉቃችሁ መሙላት አለባቸው እያሉ ነው። ሌሎች ሀገራት በሂጃብ ፎርሙ እንደሞሉ ነው የምናውቀው። እኛ እኛ የምንፈልገው ፈልገው ፍትህ ነው የምንፈልገው። ማለት ሂጃባችን ለተን መግባት አለብን፣ ምክንያቱም ሸሪያም አይፈቅደውም እና ዘላቂ መሆን አለበት መፍትሄው፣ ደግሞ አስቸኳይ ደግሞ መሆን አለበት። እስካሁን መብታችን እየተከበረልን አይደለም። የግድ መማር አለብን። በጉዳዩ ከክልሉ ትምህርት ቢሮ ከአክሱም ከተማ ከንቲባ እና የከተማዋ ትምህርት ጽህፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ሰጥተዋል። ትምህርት ኮ ካብ ዝኾነ ሃይማኖት ነፃ እዩ ዙረት ኣዋዳዳ ትምህርቲ ናይ መምርሒ ናይ ክልል ትምህርት ቤቶች ከሃይማኖትና ከፖለቲካ ነፃ መሆን አለባቸው ይላል የትግራይ ክልል የትምህርት ቤቶች አደረጃጀት መመሪያ። ማንም ተማሪ በትምህርት ቤቱ ሃይማኖቱን የሚያንጸባርቅ ነገር ማድረግ የለበትም። ክርስቲያኑ መስቀል ወይም መጠምጠሚያ መልበስ እንዲሁም ሙስሊሙም ሂጃብ ወይም ኮፍያ ማድረግ አይፈቅድም። የትምህርት ቤቱ መለያ ዩኒፎርም ብቻ ነው መልበስ የሚገባው። የተወሰኑ ተማሪዎች ሂጃባቸውን አናወልቅም ብለው ነበር። አሁን ግን ተማሪዎቹ የትምህርት ቤቱን መመሪያ ተከትለው እየገቡ ናቸው። ምክትል ርዕሰ መምሩ ይህ አሰራር ለዓመታት የቆየ ተግባር ነው ብለው ተናግረዋል። ውዝግቡን በሚመለከት ከትምህርት ሚኒስቴር የህዝብ ግንኙነት ክፍል አስተያየት ለማግኘት ጠይቀን ጉዳዩ የሚመለከተው የክልሉን ትምህርት ቢሮ ነው የሚል ምላሽ ሰጥተዋል። አንድ ስማቸው መግለጽ ያልፈለጉ የክልሉ ትምህርት ቢሮ ሰራተኛ ለቪኦኤ በሰጡት ቃል በክልሉ ትምህርት ቤቶች እስካሁን ተግባራዊ እየሆነ ያለው በ1995 ዓ ምት የወጣ መመሪያ መሆኑንና በዚያ መመሪያ መሰረት ትምህርት ቤቶች የራሳቸው መተዳደሪያ እንዲያወጡ የሚደነግግ መሆኑን ነግረውናል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም